በመጪው አዲስ ዓመት ለሀገራችሁ ኢትዮጵያ ምን ትመኙላት አላችሁ? ስሜን አቶ ኔድ በርህ ይባላል። በሁለት ሺ አስራ ሁለት አመተ ምህረት ወይም በአዲሱ ዓመት ለሀገር የምመኘው ነገር ያው በሀገሪቷ ውስጥ እንደምናውቀው ያለመረጋጋት አለና በሁሉም የኢትዮጵያ ሕዝብ መካከል ፍጹም ሰላም እና ፍጹም ፍቅር በተሞላበት መልኩ ለሀገሪቷ ብልጽግናና እድገት አንድ ላይ የሚሰራ ትውልድ ወይም ደግሞ ዜጋ እንዲፈጠር እመኛለሁ ማለት ነው። ሌላት ደበበ ይባላለው በየቀኑ አዳዲስ ነገር እንሰማለን እና እሱ ነገር ተለውጦ ዲሞክራሲያዊ በሆነ መንገዱ የምንቀጥል እና ሌላውም ነገር ከዛ ተከትሎ ይመጣል። ይሄ የኢኮኖሚውም ማደጉም ሌላውም ነገር ከዛ ተከትሎ የሚመጣ ነገር ነው እንጂ ሰላም ሲኖር ነው የሰው ልጅ መስራት የሚችለው እና ሰላም ነው የምመኘው ለሀገር በአዲስ ዓመት። ስሜ ብሩክር ይባላል። ኢትዮጵያ ውስጥ ካሉ ወጣቶች አንዱ ነን። ለአዲሱ ዓመት ለሀገር መመኘ የመጀመሪያው ሰላም ነው። ሁሉም ኢትዮጵያዊ ሰላም ሆኑ ባለበት አካባቢ ምንም አድሎ በድሎ ምናምን ሳይኖር በዘር ምናምን ሳንከፋፈል በሰላም በብልጽግና እንድንኖር ነው የሚቀጥለውን ዓመት እስከ መጨረሻው ድረስ ማለት ነው ወይ ስኬት የብልጽግና እንዲሆን፣ ከሁሉም በላይ ደግሞ የተቸገሩ ወገኖቻችን እንድናስታውስ የተመጣጠነ ኑሮላቸው እንድትኖረ አዲሱ ዓመት የሰላም የልጽግና የሁሉም ነገር እንዲሁ ልናትደስ ነገር አንድነቷ እንዲቀጥል። አሁን በተፈጠሩ ችግሮች ሀገራት አዲሱ ትውልድ ደግሞ በፖለቲካ ተይዟል እና ይሄ ያለው ነገር ሀገራቸው እንዲማሩ ስራቸው እንዲሰሩ ለክልል ለክልል ሚና አንሳ ተጥቶ ለሀገራቸው እንዲሰሩ ነው። በሀገራችን ሰላም እንዲሰፍን ወጣቶች ወደ ትምህርታቸው፣ ወደ ስራ ገበታቸው የሚመለሱበት አንድ የምንሆኑበት አመት ይሁንልን ብላችኋል። ሁሉም መልካም ምኞቶች እንዲሳኩ የእኛ ምኞት ነው። መልካም አዲስ አመት።